of a man አዲስ አበባ ውስጥ በተለምዶ ቆሸ ሰፈር እየተባለ በሚጠራው የቆሻሻ ማስወገጃ ስፍራ ላይ በደረሰው የመናድ አደጋ የሞተው ሰው ቁጥር 65 መድረሱን የከተማይቱ ከንቲባ ድሪባ ኩማ ማምሻውን አስታውቀዋል። ከንቲባው ለመገናኛ ብዙሃን በሰጡት መግለጫ በአደጋው መሞታቸው የተረጋገጠው 45ቱ ሴቶች፣ ሀያው ወንዶች መሆናቸውን ተናግረዋል። በሌላ በኩል ግን እስካሁን የደረሱበት ያልታወቀ ሰዎችን መፈለጉ እንደቀጠለ መሆኑን የፌዴራሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ አመልክተዋል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው። በተለምዶ ቆሸ ተብሎ የሚጠራው የአዲስ አበባ ደቡብ ምዕራብ ክፍል በኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ውስጥ ይገኛል። ለዓመታት ሲጠራቀም የነበረው የከተማዋ ደረቅ ቆሻሻ ቁልል እስካሁን በትክክል ባልታወቀ ምክንያት መጋቢት ሁለት ቀን 2009 ዓ ም ከምሽቱ ሁለት ሰዓት አካባቢ ተደርምሶ ሰዎች ህይወት እንዳጠፋ ታውቋል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትን ጠቅሶ የኢትዮጵያ ብሮድካስት ኮርፖሬሽን ቴሌቪዥን በዛሬው በሰባት ሰዓት ዜና ወጃው ይህንን ያረጋገጠ ሲሆን ቪኦኤ በስፍራው ተገኝቶ መሰል መረጃዎችን ከፖሊስ ለማግኘት ያደረገው ጥረት በፖሊስ አለመተባበር ሊሳካ አልቻለም። የአደጋው ሰለባ ከሆኑ ቤቶች አጠገብ የሚኖሩና በዚሁ ስፍራም ከ28 ዓመት በላይ የቆዩ መሆናቸውን የገለጹልኝ አቶ ወረዳ ግዛው የቆሻሻው ተራራ በተደረመሰበት ዕለት ያዩትን አስረድተውኛል። እኔ ከውጭ ነው የነበርኩ፣ ግን ሲመጣ እቤቴ ሲገባ ግን ልክ ጮኸቱ ሌላ ነው የነበረው። ምንድነው ጮኸቱ? በጣም ጮኸ የሆነ ፍንዳታም ነበረው። ሽውሎ ነው የወረደ ጠቅላላ። ከዛ ይሄን ይሄን የለም፣ ጠቅላላ ነው ያዳፈነው። ይሄ ነው የነበረ ሁኔታው። ሌላ ሌላ አላውቅም። ከዛ በኋላ ወጣን ስናይ በዛ ዳር የነበሩ ልጆች ሁለት ልጆች ነበሩ፣ እነሱ አስወጣናቸው። ከዛ በኋላ መልሰን ደግሞ እዛ የነበረው በዚህ ስንመጣ ጠቅላላ ቤቱ ምንም አይታወቁም። በቃ ምንም ቤት አይታይም። ጠቅላላ ቤት የሚባለው የለም። ላይን አፈሩ ነው በላይ ላይ ያለው አንድ ቤት አይታይም። በወቅቱ የነበረው ስለዚህ ይ ይ ማለት ያለም ቤቶቹ ግን ወደ 16 ምናምን ቤት ነው የነበረው። ሌላው የአካባቢው ነዋሪና ስማቸውን ለመግለጽ ያልፈለጉ ሰው እንደሚሉት ከሆነ ደግሞ በአደጋው ምክንያት በህይወት ሊደርስ የሚችለውን ጉዳት ለመገመት እንደሚቸገሩ ይናገራሉ። እኔ በሰአቱ አጠገቡ አልቆምኩ ችግሩ ከተከሰተ በኋላ ነው የወጣው። እኔ ከፍ ይላል፣ አሁን ከላይ ትንሽ ወጣ ይላል። ከእኔ በታች ብዙ ሰዎች አሉ፣ ግን አሁን አጠገብ የነበሩ ሰዎች እንኳን እርግጠኛ ነኝ ቆሞ በዛ ሰ ያዩት ነገር የለም ብቻ መሬቱ ለብሶ ያው አጠገባቸው አፈር መጥተው የቆሙት ናቸው ሪ ሲሉ የታወቀው እንጂ የለበሱት የሚታወቅ ነገር የለም። ጩኸቱ ሁሉ የተሰማ መሬት መጥተው የነካቸው ሰዎች ግድግዳቸው ሲነካባቸው ነው የታወቀው እንጂ ከእነሱ ወደዚህ ያሉት እንዳለ ለብሶ ነው አሁንም ያለው። እርግጠኛ ነኝ እስካሁን በሬዲዮ የሚወራውና ከአሁን በኋላ የሚወጣው ሁለት ፐርሰንት አሁን ከአሁን በኋላ የሚወጣ የሚወጣው ነው የሚበልጥ ለመሆኑ ምን ያህል ቤት ይኖር ነበር? ይሄ አሁን አፈር አሁን ሻወር ቤት ምልህ ቤት ራሱ ማለት ነው። ሻወር ቤት ማለት ጫፍ ላይ ነው ያለች እሷ ለብሳ ነው ያለች አሁን በጭራሽ ይለች ማትታይ ሻወር ቤት ማለት ሻወር ቤት ማለት አሁን ሻወር ቤት ነው። ነዋሪዎችም እዛው ናቸው። ብዙ ተከራይ ሁሉ አለው ውስጡ ላይ እኛ መጥተን ነው እዛ ሻወር ምንወስድ ከሻወር ቤቱ በጀርባ ራሱ ያለ ቤት ቁጠረው ሱ ኔ ቁጥር ያልችለው እኚህ የአካባቢው ነዋሪ እንደሚያስረዱት በአደጋው ምክንያት ለደረሰው ጉዳት ግምት መነሻ እየተደረገ የሚገኘው የመሬት ይዞታ ካርታ የነበራቸውን ቤቶች ነው። ይሁንና በአደጋው ምክንያት ሊያልፍ የሚችለው ሕይወት ከዚህም ይሰፋል ይላሉ። እንዳለ የራሳቸው የግል ካርታ አብዛኛው ካርታ ያለሱ ነው በተባለኝ ተሞክሮ ከዚህ በፊት በሰማሁት አንጻር አሁን ሻወር ቤቱ ራሱ ካርታ ያለው ነው። ግን አሁን ራሱ መንግስት፣ አሁን በረዲዮ የሚያወራው ምን የሚለው ያ ካርታ ያለውን ነው እንጂ የኔ ቢጦን አያውቀው። ለምን በሸራ እንደዚህ ወጥሮ ያለ ብዙ ሰው ነበረ ብዙ ሰው ማለት ነው። እና ይህ ሁሉ አፈር የለበሰ ብዙ ሰው አልኩ ነው። እነሱን አይታወቁም በጭራሽ። አሁን ሸራ ቤት የነበረው አይታወቅም። አሁን የሚታወቀው ያ ካርታ ቤት የነበረው ሰው ብቻ ነው። አሁን እየተፈለገ ያለው እንጂ ሸራ ቤት የነበረው አሁን እንዳውም ያልፈረሰ አለ አሁን ያልደረሰበት ማለት ነው። ያን ራሱ እዚ ጋር ሸራ ቤት እንደነበረ አንተ ተገምተዋል። የቆሻሻውን ክምር በቅርበት ለተመለከተው በተደረመሰበት አቅጣጫ በትልቁና በረዥሙ እየተሰነጠቀ መሬት ይታያል። በአካባቢው የነበሩ ሰዎች ይሄ ራሱ የስጋት ምንጭ ነው ይላሉ። ይህን አንስቼ አደጋውን ለመከላከል ምን መደረግ እንዳለበት ለአቶ ረዳይ ግዛው ላቀረብኩት ጥያቄ የሰጡኝ ምላሽ ይህን ይመስል ነበረ። ከተራራዊ የነበሩ ጨረቃ ቤት የምንለው የተሰርቶ የነበረ ነበሩ እነሱም ጭምር ነው የወረዱ ወደ ታ። ስለዚህ ምን ያህል ሰው እንዳለ ምን ያህል እንዳለ ገና ቤት ስላልደረሰ፣ ስለዚህ መንግስት ምንድን መፍትሄ ማድረግ ያለበት የራሱ መውሰድ እርምጃ መውሰድ ነው። እንዴት እንደሆነ አሁን ይከለ ይከለ የምትለው ነገር እኮ የለም ጠቅላላ የለም። ሰው ቤት የላቸው ምን የላቸው አንድ ሰው ብቻ ይቀራል። በባወራው ማለት ነው። ስለዚህ ይህን እንግዲህ መንግስት እንዴት እንደሚያመቻች የራሱ ያመቻች። ይህን ያህል ሰው አለ የሚባለው አይደለም። ተመሳሳይ አስተያየት የሰጡኝና ስማቸውን ያደገለጹልኝ ነዋሪ ይህ ትምህርት ሊሆንን ይገባል ይላሉ። የተቆለለውን የቆሻሻ ተራራ በአጭር ጊዜ ማንሳት እጅግ አስቸጋሪ ስራ እንደሆነ የሚገልጹት እኚሁ ሰው የዚህን አካባቢ ነዋሪዎች መንግስት ወደ ሌላ ስፍራ ቢያሰፍራቸው እንደሚሻል ሀሳባቸውን ይሰነዝራሉ። ጓደኞች ሁላሁ ነበር። አሁን እዚህ ውስጥ ከእኔ ጋር ስራ አብረ የምንሰራ ይኑሮ አይኑሮ አልተጠጋሁም። ስልካቸው ሁሉ አይሰራ እንደዚህ አንዳንድ የምናመሽበት ቤት የምንተዋወቅ ልጆች ነበሩ የሉ። አሁን እኔ ያን ያን ለማየት ነው ስመጣ ግን አያስጠጉም በምንም አይነት ታሪክ ማለት ነው። ስለዚህ አሁን ለሚቀጥለው አሁን ተፈጥሮው ተፈጥሯል። በቃ አሁን ድጋሚ ሌላ ነገር እንዳይከሰት ለምን እሳት ነው የሚሰረስረው ከስርስር ክረምት ራሱ አይጠፋም። ይሄ በቃ ጠፍቶ አያውቅም። መቼ እያያዝ መቼ አይታወቅም። ጠፍቶ አያውቅም። በክረምት ራሱ አይጠፋም። አሁን ይሄ እዚህ መንስኤ ይመስለኛል። እንደውም እሳቱ ነው ከስርስር በልቶት፣ ባህር ከስርስር ሄዶ በልቶት ይዞት ወረደ። በቃ ያ ነው የሚመስለኝ እንደኔ ከሆነ ማለት ነው። ከዚህ በፊት በተለያዩ ጋዜጠኞች እንደተዘገበው ከሆነም ኑሯቸውን በቆሻሻው ክምር ላይ የመሰረቱ ሰዎች አሉ። ከተለያየ አቅጣጫ ቆሻሻ ተብለው ከሚጣሉ ቁሳቁሶች እንደገና ለጥቅም በሚውል ደረጃ እቃዎችን እያወጡ በመሸጥ ገቢም ያገኙ እንደነበረ እነዚሁ ዘገባዎች ያረጋግጣሉ። የመንግሥት መገናኛ ብዙኃን ዛሬ በየዘገባዎቻቸው እንዳስታውቁት ከሆነ በሕይወት የተረፉ ሰዎችን ለማዳን የሚደረገው ጥረት እንደቀጠለና የአካል ጉዳት የደረሰባቸው ሕክምና እየተሰጣቸው እንደሆነ ገልጸዋል። ይሁንና የአካል ጉዳት የደረሰባቸው ሰዎችን ቁጥር በግልጽ አላስታወቁም። ዘገባዎቹ እንዳሉት በአካባቢው ይኖሩ የነበሩ 300 የሚሆኑ ሰዎችን መንግስት በጊዜያዊ መጠለያ አስገብቶ አስፈላጊውን እርዳታም እየሰጠ መሆኑ እና በዘላቂነት ለማቋቋም አስፈላጊውን ድጋፍ እንደሚያደርግ አስታውቀዋል። የአዲስ አበባ ከተማ ደረቅ ቆሻሻ በዚህ ዛሬ ቆሸ ተብሎ በሚጠራው ስፍራ መጠራቀም ከጀመረ ከአርባ ዓመታት በላይ እንደተቆጠሩ አንዳንድ ምንጮች ይጠቁማሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ ለዘገባው። አምነስቲ ኢንተርናሽናል ባወጣው መግለጫ ላይ የተቀናበረ ዘገባ ይዘናል። ዓለም አቀፉ የሰብዓዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል አዲስ አበባ ላይ የቆሻሻ ክምር ተደርምሶባቸው ሕይወታቸው ስላለፈው ከስድሳ በላይ ኢትዮጵያውያን ማምሻውን ባወጣው መግለጫ የኢትዮጵያን መንግሥት ተጠያቂ አድርጓል ለዚህ ሊወገድ ይችል ለነበረ ላለው ከፍተኛ ቀውስ ሙሉ በሙሉ ተጠያቂ አድርጓል የኢትዮጵያን መንግሥት መንግሥት የቆሻሻ ማከማቻው መሙላቱን እያወቀ መጠቀሙን ቀጥሏል ብሏል አምነስቲ በብዙ መቶዎች የሚቆጠሩ ሰዎች በአካባቢው ሲኖሩም በቸልታ ሲመለከት ነበር ብሏል የአምነስቲ ኢንተርናሽናል የምስራቅ አፍሪካ የአፍሪካ ቀንድና የግሬት ሌክስ ዳይሬክተር ሙቶኒ ዋንየኪ ማምሻውን በሰጡት መግለጫ ሴቶችና ሕፃናት የሚገኙባቸው ሰለባዎች በዚህ አደገኛ ስፍራ ከመኖር የተለየ ምርጫ ያልነበራቸው ናቸውም ብለዋል። መንግስት እስካሁን የት እንደደረሱ ያልታወቁትን ፈልጎ በማግኘት መኖሪያ እንዲሰጣቸውና ለቆሻሻው ክምር መደርመስ ምክንያት የሆነውን አጣርቶ ለጥፋቱ ኃላፊ የሆኑትን ባለሥልጣናት ለፍርድ እንዲያቀርብ አምነስቲ አክሎ አሳስቧል።